አበርገሌ ውስጥ በተከሰተ የመድኃኒት እጥረት ሳቢያ የሰዎች ህይወት ማለፉ ነው የተገለጸው። በአማራ ክልል በዋግምራ በብሔረሰብ አስተዳደር ዞን የአበርገሌ ወረዳ ውስጥ በተፈጠረ የመድኃኒትና የምግብ አቅርቦት እጥረት ሳቢያ ከሐምሌ ወር አንስቶ ህይወታቸው ያለፉ ሰዎች ቁጥር 120 ደርሷል ነው ያሉት የወረዳው አስተዳዳሪ። የህፃናትና የአዛውንት ሟቾች ቁጥር እንደሚበዛም ተናግረዋል። አብዛኞቹም ተጓዳኝ የጤና ችግር እንደነበረባቸው አስተዳዳሪው ገልጸው ለሞታቸው ዋና ነው ምክንያት፣ ግን የመድኃኒት እጥረት ነው ነው ያሉት ይህ በእንዲህ እንዳለ ከአብርገሌ ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ የህብረተሰብ ክፍሎች ችግር በዘላቂነት እንዲፈታ ተፈናቃዮችን ወደ ቀያቸው መመለስ እንደሚገባ የብሔረሰብ አስተዳደሩ ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት አስታውቋል። መስፍን አራጌ ተከታትሎታል። ከአሜሪካ ድምፅ ጋር ቆይታ ያደረጉት የአበረ ገሌ ወረዳ ዋና አስተዳዳሪ አለሙ ክፍሌ የህወሓት ኃይሎች አካባቢውን መቆጣጠራቸውን ተከትሎ ከሐምሌ ወር ጀምሮ በአስር ሺዎች የሚቆጠሩ የህብረተሰብ ክፍሎች ለከፋ የምግብና የመድኃኒት እጥረት መጋለጣቸውንና ለሞትና ለጤና እክል መዳረጋቸውን ገልጸዋል። ከሰባ ሺህ ህዝብ በላይ ነው አብርጌሌ የሚኖር ህዝብ ያለን። አብርጌሌ ማለት ከትግራይ በሜትር ልዩነት፣ በኪሎ ሜትር ሳይሆን በሜትር ልዩነት የሚኖር ማህበረሰቦች ነን እና እዛ አካባቢ ያለው ማህበረሰብ አሁን በረሃብ እየሞተ ነው ያለው ከመቶ ሀያ በላይ ሰው በረሃብና ና በመድኃኒት እጦት ሞቷል አስራ ሰባት ቀበሌ ነው ያለን አብዛኛው የሞቱት ሽማግሌዎች የነበሩ እና ከሀምሳ በላይ እድሜ ያላቸው የነበሩ መንቀሳቀስ የማይችሉ በረሃብና በእድሜም ደረጃ ትንሽ ከፍ ያሉ ናቸው አንዳንዶቹ የግፊት መድኃኒት ሲጠቀሙ የነበሩ ናቸው አንዳንዶቹም የኤች አይቪ መድኃኒት ሲጠቀሙ የነበሩ ናቸው እዛ በዘለለ ደግሞ የተጠቁብን ህጻናቶች ናቸው ህጻናቶች በውባና በተለያዩ በሽታዎች ህክምና የሚባል ስለሌለ እዛ መድኃኒት የሚባል ስለሌለ ህጻናቶች ናቸው የሞቱ። አካባቢው በህወሓት ኃይሎች ቁጥጥር ስር ከሆነ የሞቱት መቶ ሀያ ሰዎች መሆናቸውን በምን አረጋገጣችሁ? በአንደኛ ቤተሰቦቻችን ናቸው አብዛሀኛው በየቀበሌው ያሉት ሰዎችም እዚህ ስለመጡ በተፈናቃይ መልኩ መረጃ ይሰጡናል። በየቀኑም መረጃ የሚሰጡን ሰዎች አሉ እዛ ውስጥ ሆኖ ማለት ሁኔታዎቹ በየቀኑ ምን እንደተፈጠረ ምን እንደሆነ ዝርዝር መረጃዎች የሚሰጡን ስላሉ እዚሁ ቅርብ ነው። አንዳንድ አካባቢው እዛ አብርገላይ ውስጥም ኔትወርክ የሚሰራበት ባቸው ሶስት ቀበሌዎች አሉን። አንደኛው ደቢ ወለቃ የሚባል ቀበሌ ነው። ሁለተኛው ዜሮ አስራ ሶስት ቀበሌን ባራጎ የሚባላለን። ሶስተኛው ደግሞ ዜሮ አራት ቀበሌ የሚባል ፍርጣጣ የሚባል ቀበሌ አለን። በእነዚህ ቦታዎች ስልክ ይሰራል። በየቀኑ መረጃ ነው የምናገኘው። ይሄ በጣም እርግጠኛ ነኝ ለማለት ፈልጌ ነው። የአካባቢው ሰላም አለመረጋገጥ በተለይ በግብርና ለሚተዳደረው የህብረተሰብ ክፍል ተጨማሪ ጫና ፈጥሯል ብለዋል። ማረስ አልቻሉም። መስኖ መስራት አልቻሉም። እያንዳንዱ እንቅስቃሴ ሰላም ስለሌለ ችግር ውስጥ ስለሚኖሩ ምንም መስራት ያልቻለ ህዝብ ነው ያለው። እዛ ያለው በጣም መንግስት ካልደረሰ በጣም አስቸጋሪ ሁኔታና ለቀጣይ ራሱ በጣም ችግር የሚሆንበት ምክንያት ነው የሚኖረው። የአሁኑ ብቻ ሳይሆን የቀጣይ አመትም አሁን ዘንድሮ ላይ ካላረሱ ዘንድሮ ላይ እንቅስቃሴ ካልተደረገ በአብዛኛው ሰው በእርሻና በእንስሳት በእንሰሳት ነው የሚተዳደረው። እንስሳቱንም ቢሆን የሚጠብቅና የሚያስተካክል እስከሌለ ድረስ ሰላም ስለሌለ ሰው አ ቤተሰቡን ቤቱን መምራት አልቻለም። ከአበርገሌ ወረዳ የመጡትና በሰቆጣ መጠለያ ጣቢያ የተጠለሉት አቡ ገብሩ ስምንት ቤተሰብ ያስተዳድሩ እንደነበር ይናገራሉ። በግጭቱ ምክንያት ከቤተሰቤ ተለያይቻለሁም ይላሉ። ካምቤ እንደወጣሁ ነው ቤተሰቦቼ ያው ተለያይተን፣ እኔ ግን እንደወጣሁ ሳለና ዝቋላ ነው የከረም ነው አሁን ቤተሰቦቼ በልና ምሽጡ ተለያይተን፣ ልጅና አባት ተለያይተን ያሉ። እርስዎ ጋር ያሉት ምን ያህሉ ናቸው? አሁን ያሉት ከእኔ ጋር አጋጣሚ በዚህ ሁለት ቀን ነው የመጡ ሁለቱ ነው የመጡ። በረሃብ ላይ ነው ያሉ ህዝብም እያለቀ ነው ያለ ደ እንዳናመጣም ያው እንታፈናለን ዝም ብሎ በረሃብ ነው የሚሰቃይ። አሁን ባሉበት ሰቆጣ መጠለያ ካምፕ ትተዋቸው ከመጡት ቤተሰቦቻቸው በአንጻራዊነት የተሻለ ምግብ ቢያገኙም በብስኩትና በአነስተኛ ድጋፍ ሕይወትን መግፋት ከባድ እንደሆነ ጠቁመዋል። የአምስት ቤተሰብ አስተዳዳሪ እንደነበሩ የሚናገሩት ሌላው ከአበርገሌ ተፈናቅለው የመጡት አስተያየት ሰጪ ጸጋ ወንድማገኝ በበኩላቸው ጦርነቱ ከትዳር አጋራቸው እንዳራራቃቸው ጠቅሰዋል። አለብን ብለን ያው መናደግ አይቻልም። በመጠለያ ጣቢያውም ያለው የምግብና የመጠለያ አቅርቦት በቂ አይደለም ይላሉ። ሰው ደስቷል ሌሽ የለንም። የመቀየር ያለ ሳምና ያለም ነገር የለም። በጣም ተቸግረን ያለ ነው የአረኛ ሱ ችግሩን ያው ችግሩ እንዳንቋቋም ሄደ ነው ቦታችን ሆነን አርሶአደር ወደ አርሶአደር እንዲገባ የእኛ እሮሮ አሁን ሚሰማ እናጣን እንጂ በጣም በጣም ተቸግረን አየተ ያው የብሔረሰብ አስተዳደር ዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ ደስታዬ ጌታሁን የህወሓት ኃይሎች ከተቆጠ ቃጠሯቸው አካባቢዎች ጭምር በጦርነቱ ተፈናቅለው ወደ ሰቆጣ የመጡ የህብረተሰብ ክፍሎች ሰባ ሺህ መድረሱን ጠቅሰዋል። ተፈናቃዮቹ በሰቆጣ ዝቋላና ወለም ከተሞች ላይ እንዲሰፍሩ መደረጉን ያመለክቱት ኃላፊው ባሉበት ሰብአዊ ድጋፉን ለማድረስ እየተሞከረ መሆኑን ገልጸዋል። በመደበኛው የዕለት ምግብ እርዳታ ኤፍኤች ኢትዮጵያና በአመልድ የሚቀርብ ነው። ለሁሉ ማህበረሰብ ለተፈናቃዮ ብቻ ሳይሆን ከተፈናቃዮ ውጭ ያለው አጠቃላይ ቀደም ብሎ ችግር ስለነበረ ያን ታሳቢ ተደርጎ እየተሰራጨ ነው ያለው። ወደ አምስተኛ ዙር ደርሷል። አሁን ከዛ ባሻገር ደግሞ ለተፈናቃዩ በተለይ የተለያዩ ማህበረሰብ ተቋማት፣ መንግስት ያልሆኑ ድርጅቶች፣ ዓለም አቀፍ ድርጅቶች፣ ግለሰቦች የተለያዩ ምግብ ነክ፣ ምግብ ነክ ያልሆኑ ድጋፎች የሚያመጣሉ፣ እሱን እያሰራጨና ያለ ነው። ይሁን እንጂ የተፈናቃይ ቁጥር በየጊዜው መጨመሩን ተከትሎ የአቅርቦት ውስንነቶች መኖራቸውንም ጠቅሰዋል። በተለይ የእናቶች እና የህጻናት አልሚ ምግብ ላይ እሱ አሁን እየተሻሻለ ነው። በእርግጥ ቀደም ሲል ክፍተት ነበረ። እሱ አሁንም ተጠናክሮ መቀጠል መቻል አለበት። ምግብ ነክ ያልሆኑ እንደ መኝታ ፍራሽ ቁሳቁሶችም ለሁሉም ተደራሽ አልሆኑም። ተጨማሪ ያስፈልጋል። ሌላው ከሶስት ሺ አምሳ ዘጠኝ በላይ ተማሪ ተፈናቅሏል እና ለዚህ ደግሞ ከመማሪያ ቁሳቁስ ጀምሮ ከመማሪያ ድንኳን ጀምሮ የተለያዩ ድጋፎች ያስፈልጋሉ። በተለይ የመማሪያ ቁሳቁስ፣ የተማሪዎች የመማሪያ ደብተር፣ ሌሎች ሌሎች ስራ ነገሮች ያስፈልጋሉ። የሚቀርቡ አሉ፣ ግን እነዚህ በጣም ወደፊትም ተጠናክሮ መቀጠል መቻል ያለባቸው። ጊዜ ጠብቆ በሚለገስ እርዳታ የተፈናቃዮቹን ችግር መፍታት አይቻልም የሚሉት ኃላፊው በዘላቂነት ይላሉ የተፈናቃይ ወደ አካባቢው ተመልሶ አካባቢው ላይ የሚያስፈልገውን ድጋፍ ማቅረብ ነው የሚሻለው። ምክንያቱም አሁን ካላረሰ አርሶ አደር የሚቀጥለው ማመት ለመልሶ ሌላ ችግር ውስጥ ነው የሚወድቀው። ስለዚህ የመጀመሪያው ምላሽ የሚያስፈልገው ይሄ ነው። የክልሉ አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን ይፋ እንዳደረገው ከሁለት ነጥብ ሶስት ሚሊየን በላይ መፈናቀሉን እና ከአስራ አንድ ነጥብ ስድስት ሚሊየን የሚልቅ ህዝብ ለከፋ የምግብና የመድኃኒት እጥረት ተዳርጓል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።